የደቡብ ሱዳኑ የማስታወቂያ ሚኒስትር ሚሼል ማኮይሎት ባለፈው ሰኞ ለሀገር ውስጥ መገናኛ ብዙኃን በሰጡት ቃለ ምልልስ ኢትዮጵያ ፖለቲካዊ ቀውስ ውስጥ በመሆኗ የደቡብ ሱዳን ተፋላሚ ኃይሎች መደራደሪያ ሀገር እንዲቀየር መንግስታቸው ሀሳብ ማቅረቡን አስታውቀዋል። የምንወያይበት ቦታ እንዲቀየር እንፈልጋለን፣ ምክንያቱም ድርድርና ውይይታችን ኢትዮጵያ ውስጥ ባለው ወቅታዊ የፖለቲካ ቀውስ ምክንያት እንዲቋረጥ ባለመሻታችን ነው። ውይይቱ በቀጣይ ጅቡቲ፣ ኬንያ አሊያም ዩጋንዳ ላይ መካሄድ ይችላል። ነገር ግን በሶማሊያ፣ በሱዳንና በደቡብ ሱዳን እንዲካሄድ አንሻል ማኮይሎት የኢትዮጵያ ወቅታዊ ሁኔታ በሂደት ላይ በሚገኘው በሀገራቸው የሰላም ድርድር ላይ አሉታዊ ተጽዕኖ እንዳሳደረበት ነው የገለጹት። የደቡብ ሱዳን የፖለቲካ ጉዳዮች ተንታኝ ጋዜጠኛ ጀምስ ሽማኑዌላ ለደቡብ ሱዳን ድርድር ከኢትዮጵያ የተሻለ ቦታ የለም ሲል ተናግሯል። ድርድሩ በኢትዮጵያ ተካሄደ ማለት ኢትዮጵያ የውይይቱን ወጭ ትሸፍናለች ማለት አይደለም። በእርግጥ ድርድሩ የሚካሄደው በምስራቅ አፍሪቃ የልማት በይነ መንግስት ለመፍታት በመፃሩ ኢጋድ ተወካዮች አማካይነት ነው። በአጭሩ በኢትዮጵያ ውይይቱን ለማካሄድ የተመረጠና ትክክለኛ ቦታው ነው። የደቡብ ሱዳኑ የማስታወቂያ ሚኒስትር የድርድሩ ቦታ ከኢትዮጵያ ይነሳ የሚል ሀሳብ የተሰማው ኤርትራን ሳይጨምር ሰባት አባል ሀገራትን ያቀፈው የኢጋድ አባል ሀገራት ስብስብ በሚቀጥለው ሳምንት መጀመሪያ በደቡብ ሱዳን የሚታየውን የእርስ በርስ ጦርነት ለማስቆም ውይይት ለመጀመር ዝግጅት እያደረገ መሆኑ በተሰማበት ወቅት ነው። ኢትዮጵያ እንደ ሀገር አታደራደርም ያሉት በኢትዮጵያ የውጭ ግንኙነትና ስልታዊ ጥናት ተቋም የፖለቲካ ተንታኝ አቶ አበበ አይነቴ አዲስ የኢጋድ ሊቀመንበር እስኪገኝ ድርጅቱን ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በመምራት ይቀጥላሉ ብለዋል። ኢትዮጵያ እንደ ሀገር አይደለም እዛ የምታደራድረው እንደ ኢጋድ ሊቀመንበርነት ነው። ድርድሩ በተወሰነ ደረጃ ቀደም ስል ከነበረው ተቀዛቅዟል። ኢህአዴግም የራሱን ጉባኤ ሲጨርስና የሀገሪቱን መሪ ሲመር የኢጋድ ቼርማንሺፑን አሱም የሚያደርገው ፕራይም ሚኒስትሩ ስለሚሆን በዛ መልኩም የሚፈቱት ይመስለኛል። እስካሁን ድረስም የቆየው አቶ ሀይለማርያም ደሳለኝ ሊቀመንበርነት ነው። ስለዚህ እነሱ የሚያነሱት መከራከሪያ ብዙም ውኃ የሚቋጠር አይደለም ማለት ነው። ላለፉት ሰባት ስምንት ዓመታት የኢጋድ ሊቀመንበርነቱ በኢትዮጵያ እጅ፣ ጸሐፊነቱ ደግሞ በኬንያ እጅ መሆኑን የተናገሩት አቶ አበበ የደቡብ ሱዳን ማስታወቂያ ሚኒስትሩ ይህን አስተያየት የሰጡት ምናልባት የኢጋድ ሚኒስትሮች ምክር ቤት በደቡብ ሱዳን ላይ ያሳለፈው ውሳኔ የጁባውን መንግስት አስቆጥጦ ሊሆን ይችላል ሲሉ አስተያየታቸውን ሰጥተዋል። የኢጋድ መሪዎችና ሚኒስትሮች ስብሰባ ላይ ፖለቲከኞቹና ባለሀብቶቹ ኢጋድ የሚወስናቸውን ውሳኔዎች የማይተገብሩ ከሆነ ሀብታቸውን ፍሪዝ ማድረግ፣ መንቀሳቀስ መብታቸውን መገደብ እና ከዛም ከከፋ ያው እንዳይንቀሳቀሱ ሀብታቸው ከተገደበ ብዙ ነገር ወደሚፈለገው ድርድር ሊመጡ ይችላሉ የሚል መሰለኝ እና ያም ውሳኔ ነው መረሪያ ላይ አቋም ወስደው የነበረው አንዱ ይሄ ነው። ሁለተኛ ምናልባት የደቡብ ሱዳን እንደዚህ አይነት ነገር መናገሩ ምናልባት አሁን ኢትዮጵያ ውስጥ የተፈጠረው ፖለቲካዊ ሁኔታ አሁን ባለው ኃላፊነት እንደ ኢጋድ ሊቀመንበርነት ያለውን ኃላፊነት ለመወጣት አይችልም የሚል ግምት ይሁን፣ ሌላ ደግሞ ከጀርባው የተተነኮረ ወይም የተጠነሰሰ ነገር ነው። እንግዲህ አንዳንድ ጊዜ ኤክስተርናል ለማድረግም የሚጠቀሙት ስትራቴጂ ሊሆን ይችላል። እንደ ደቡብ ሱዳን የፖለቲካ ጉዳዮች ተንታኝና ጋዜጠኛ ጀምስ ሽማኑኤል አስተያየት ደግሞ አባባሉ የጁባ መንግስት ድርድሩን ለማጨናገፍ የሚያደርገውን መፍጨርጨር የ Mira, sí, you know. ጁባ ሜይቢ ዩዚንግ ኢትስ ኦን ፖለቲካ ማሶ ምናልባት ጁባ የገባችበትን የፖለቲካ ውጥንቅጥ በመጠቀም ድርድሩ ለማጨናገብ ትፈልጋለች። ምናልባትም ጥቅም ለማግኘት ፈልገው ይሆናል። የኢጋድ አባል ሀገራት ከራስ ጥቅም አንጻር እስከ ዛሬ የተለያየ አቋምን ይዘው ቢቆዩም ባለፈው ታህሳስ ወር አዲስ አበባ ላይ በተካሄደው ስብሰባ አንድ አቋምን በመያዛቸው ለሀገሪቱ መፍትሄ ለማምጣት ጥሩ እርምጃ መጀመራቸው ተ ተመልክቷል።